የአሜሪካ ድምጽ ነው በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 1 2017 ዓ ም ምሽት የራዲዮ በቴሌቪዥን ስርጭታችን ጀመረ።

በትግራይ ክልል የወርቅ ማውጣት አካሄድ በጊዜያዊነት እንዲቆም የክልሉ ክልሉ መወሰኑን ሌተናንት ጄኔራል ጻድቃን ገብረትንሳይ አስታወቁ።

ካቢኔ ብቀዳማይ ቅድሚ ሰሙን ተኣኪብና ከም ዓብይ ጉዳይ ርኢና የአስተዳደሩ ካቢኔ ከአንድ ሳምንት በፊት ተሰብስበን ይህን ጉዳይ አይተን እንዲቆም ወስነናል። ሀገር እያጠፋ ሀብታም እያራቆት ያለውን እንቅስቃሴ ይቁም ብለናል። ካሁን በፊትም ይቁም ብለን ነበር። ሆኖም ውስጣችን በነበረ ችግር መንግስት ወስኖ ማስፈጸም የሚያስችል አቅም በአካባቢው አላገኝም። ሙሉ ዘገባው በአብይ ርዕስ ይቀርባል።

ሌሎች ሀገር ውስጥና የዓለም አቀፍ ዜናዎችንም ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ዝግጅታችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በዩቲዩብ ገጻችን በፌስቡክ ገጻችንም አት ቪኦኤ አምሀሪክ በቀጥታ እየተላለፈ ይገኛል። ተከታተሉት።

እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አብራችሁ ቆዩ። አሁን ለዓለም ዜናዎቹ ስምንሽ የቆየ አጠገቢ ያለች ወደ እሷ አልብራችሁ

በድጋሚ እንደምናመሻችሁ ለምሽቱ ከያዝናቸው ዜናዎች መካከል በኬንያ እየተፈጸመ ነው የተባለው አፈና እንዲቆም የጠየቁ ተቃዋሚዎችና ፖለቲከኞች ታሰሩ፣ በአሜሪካ በተነሳ አውሎ ነፋስ የአራት ሰዎች ህይወት አለፈና ጀርመን የድንበር ቁጥጥሯን አጠናክራ እንደምትቀጥል አስታወቀች የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን።

በኬንያ መንግስት ላይ ትችት የሚሰነዝሩ ወጣቶች ላይ ያነጣጠረው አፈና እንዲቆም በሚጠይቁ የጎዳና ላይ ሰልፎች የተሳተፉ ተቃዋሚዎችና አንድ ተቃዋሚ ፖለቲከኛ ሰኞ እለት መታሰራቸው ተገለጸ። የኬንያ ምክር ቤት አባል የሆኑት ሴናተር ኦኪያ አምታታ በዋና ከተማዋ ናይሮቢ ተቃውሞ ያካሄዱትንና ፖሊስ በዚህ ወር ያገታቸውን ሰባት ሰዎች እንዲለቅ የሚጠይቁ መፈክሮችን ያሰሙ የነበሩ በመቶዎች የሚቆጠሩ ሰዎችን

ተቀላቅለዋል። ፖሊስ ተቃዋሚዎችን ለመበተን አስለቃሽ ጋዝ የተጠቀመ ሲሆን ሴናተሩን ጨምሮ በርካታ ሰዎች እጅ ለእጅ ተቆላልፈው ከቦታው ለመነሳት ፈቃደኛ ባለመሆናቸው ለእስር መዳረጋቸው ተዘግቧል። የኬንያ ብሔራዊ የሰብአዊ መብት ኮሚሽን ባለፈው ሐሙስ ባወጣው መግለጫ በመንግስት ተቺዎች ላይ እየተፈጸመ ነው የተባለው አፈና እየጨመረ መሄድ እንዳሳሰበው ገልጾ ነበር።

በሰኔ ወር ከተካሄደው የመንግስት ተቃውሞ ሰልፍ ወዲህ 82 ተመሳሳይ ውንጀላዎች እንደደረሱትም አመልክቷል። ፕሬዚዳንት ዊሊያም ሩቶ በበኩላቸው ወጣቶች በሰላም እንዲኖሩ መንግስት አፈናውን እንደሚያስቆም ቅዳሜ ዕለት ገልጸው ነበር። የመብት ተሟጋች ድርጅቶች ከአፈናዎቹ ጀርባ ያለው የሀገሪቱ ፖሊስ መሆኑን በመግለጽ ክስ ቢያቀርቡም ፖሊስ እጁ እንደሌለበትና ደብዛቸው የጠፉ ሰዎች ጉዳይ ላይ ምርመራ እያካሄደ መሆኑን ገልጿል።

በደቡባዊ የዩናይትድ ስቴትስ ክፍል በሚገኙ ግዛቶች በተነሳ አውሎ ንፋስ የአራት ሰዎች ህይወት ማለፉን ባለስልጣናት አስታወቁ። የደረሰው የጉዳት መጠን ላይ ምርመራ እየተደረገ መሆኑንም አመልክተዋል። በቴክሳስ፣ ሉዚያና፣ ሚሲሲፒ፣ አላባማና

ጆርጂያ ውስጥ በአውሎ ንፋስ ምክንያት የደረሱ ቢያንስ 45 ጉዳቶች ሪፖርት መደረጋቸውን በብሔራዊ አየር ሁኔታ አገልግሎት የአየር ትንበያ ማዕከል ውስጥ የሚሰሩ ባለሙያዎች አስታውቀዋል። ከፍተኛ ቁጥር ያላቸው ሰዎች ለበዓል በሚጓዙበት ወቅት የተነሳው አውሎ ንፋስ በአየር ማረፊያዎች መዘግየትና የመንገድ መዘጋጋት የፈጠረ ሲሆን በደቡባዊ ጆርጂያ ግዛት በሚገኘው የአትላንታ ዓለም አቀፍ አውሮፕላን ማረፊያ ብቻ ከ600 በላይ በ

በረራዎች መዘግየት እንደፈጠረ አንድ የበረራ መከታተያ ተቋም አመልክቷል። የኤሌክትሪክ አገልግሎት መከታተያ ድረ ገጽ በበኩሉ በሚሲሲፒ፣ ቴክሳስ፣ አላባማ፣ ሰሜን ካሮላይናና ጆርጂያ የሚኖሩ ከ50 ሺህ በላይ ሰዎች የኤሌክትሪክ አገልግሎት እንደተቋረጠባቸው አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ አገልግሎት ነው።

በጀርመን በሚካሄደው ብሔራዊ ምርጫ አሜሪካዊ ቢሊዮነር የቴክኖሎጂ ስራ ፈጣሪ ኤሎን መስክ ለቀኝ አክራሪው አማራጭ ለጀርመን የተሰኘ ፓርቲ ድጋፍ በመስጠት በምርጫው ጣልቃ ለመግባት መሞከራቸውን የሀገሪቱ መንግስት ዛሬ ሰኞ አጣጥሏል። መስክ በአንድ ተነባቢነት ባለው ጋዜጣ ላይ ለፓርቲው ድጋፋቸውን ገልጸው የጻፉት ሀተታ ቅዳሜና እሁድ ተቃውሞ ያስነሳ ሲሆን የጋዜጣው አርታኢ ተቃውሟቸውን ለመግለጽ ስራቸውን በፈቃዳቸው ለቀዋል።

ሐሳብን በነጻነት የመግለጽ መብት ከንቱ ወሬንም ያጠቃልላል፣ ያሉት የመንግስት ቃል አቀባይ ክርስቲያን ሆፍማን በበኩላቸው በመስክ ጽሑፍ ላይ ተጨማሪ አስተያየት መስጠት እንደማይፈልጉ ገልጸዋል። ሆኖም ግን መስክ በመግለጫቸው በፌዴራል ምርጫ ላይ ተጽዕኖ ለመፍጠር እየሞከሩ ነው ሲሉ ተናግረዋል። ሆፍማን አክለው በቀኝ አክራሪ

ክንፍነት የሚጠረጠረው አማራጭ ለጀርመን ፓርቲ በጀርመን የሀገር ውስጥ የደህንነት አገልግሎት ምርመራ እየተደረገበት መሆኑን ጠቁመዋል። የጀርመን ቻንስለር ኦላፍ ሾልዝ ሶስት ፓርቲዎችን በማጣመር የመሰረቱት መንግስት የሀገሪቱን ኢኮኖሚ እንዴት ማንሰራራት ይቻላል በሚለው ሀሳብ ዙሪያ መግባባት ላይ መድረስ ባለመቻሉ ባለፈው ወር የፈረሰ ሲሆን በየካቲት መጀመሪያ ምርጫ ለማካሄድ ቀጠሮ ተይዟል።

መስክ ቀኝ አክራሪውን ፓርቲ የሚደግፍ የግል አስተያየታቸውን የያዘ ጽሁፍ በጀርመን ጋዜጣ ሲያሳትሙ ሁለተኛ ጊዜያቸው ሲሆን አማራጭ ለጀርመን ፓርቲ ለሀገሪቱ የመጨረሻው የተስፋ ብልጭታ ነው ብለዋል። መስክ አክለው በጀርመን ያላቸው መዋለንዋይ በሀገሪቱ ሁኔታ ላይ አስተያየታቸውን እንዲጽፉ መብት እንደሰጣቸውም በጽሁፋቸው አመልክተዋል።

በሌላ ዜና ጀርመን የድንበር ቁጥጥሯን አጠናክራ እንደምትቀጥል አስታውቃለች።

በጀርመን በገና በዓል ላይ የተፈጸመውን ጥቃትና በየካቲት ወር የሚካሄደውን አጠቃላይ ምርጫ ተከትሎ በድንበር ዙሪያ የሚካሄደው ቁጥጥር እንደ አውሮፓውያን አቆጣጠር ከመጪው መጋቢት 2025 በኋላም ተጠናክሮ እንደሚቀጥል የሀገሪቱ መንግስት ገልጿል። ነሐሴ ወር ላይ አንድ ጂሃዲስት ነው ተብሎ የተጠረጠረ ግለሰብ በቢላዋ ጥቃት ማድረሱን ተከትሎ ሕገወጥ ስደትን ለማስቆም በርሊን ከዘጠኝ ጎረቤት ሀገራት ጋር በመተባበር ለስድስት ወራት የሚቆይ

የድንበር ቁጥጥር መስከረም ወር ላይ አውጃ ነበር። ከዚያን ጊዜ ወዲህም ወደ 1800 የሚሆኑ ሰዎች የታሰሩ ሲሆን አርባ ሺ የሚሆኑ ወደ ጀርመን ሊገቡ የሞከሩ ሰዎች ደግሞ ወደ መጡበት እንዲመለሱ መደረጋቸውን የሀገር ውስጥ ጉዳይ ሚኒስትር ናንሲ ፋዘል ለሀገር ውስጥ ጋዜጣ ተናግረዋል።

ከአውሮፓ ትልቁን ኢኮኖሚ የያዘችው ጀርመን ቀደም ሲልም ከኦስትሪያ፣ ፖላንድ፣ ቼክ ሪፐብሊክ እና ከስዊዘርላንድ ጋር ለበርካታ ዓመታት የቆየ የድንበር ቁጥጥር ስምምነት የነበራት ሲሆን ከመስከረም ወዲህ ደግሞ ከፈረንሳይ፣ ሉክዘምበርግ፣ ቤልጅየም፣ ኔዘርላንድ እና ዴንማርክ ጋር በመተባበር

ድንበር ላይ የቁጥጥር ማዕከላት አቋቁማለች። ባለፉት ሁለት ዓመታት ውስጥ ውድቅ የተደረጉ የጥገኝነት መጠየቂያ ማመልከቻዎችም ከ50 በመቶ በላይ መጨመራቸው ተመልክቷል። የጀመር መንግስት ቻንስለር ኦላፍ ሾልዝ የመሰረቱት መንግስት በኅዳር ወር መፍረሱን ተከትሎ በየካቲት ወር ምርጫ የሚካሄድ ሲሆን የጸጥታና የስደተኞች ጉዳይ የምርጫው ቁልፍ ጉዳይ መሆናቸው ተመልክቷል።

በመጨረሻም የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ማይክ ጆንሰን የሪፐብሊካን መሪነት ስልጣናቸውን ለማስጠበቅ እየታገሉ ባሉበት ወቅት ከተመራጩ ፕሬዚዳንት ዶናልድ ትራምፕ ድጋፍ አግኝተዋል። ትራምፕ ሰኞ ዕለት በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሁፍ ጆንሰን ጥሩ ታታሪና ሃይማኖተኛ ናቸው ያሉ ሲሆን ሉዚያናን ወክለው የተመረጡት ሪፐብሊካን ትክክለኛውን ነገር ያደርጋሉ እኛም ማሸነፋችንን

እንቀጥላለን ብለዋል። ትራምፕ በጽሁፋቸው ማይክ ሙሉ ለሙሉ የእኔ አጠቃላይ ድጋፍ አለው ሲሉ አስፍረዋል። ጆንሰን የመሪነት ስልጣናቸው ጥያቄ ውስጥ የወደቀው ከገና በፊት የመንግስት ተቋማትን የመዘጋት አደጋ ውስጥ በጣለው የፌዴራል በጀት እቅድ ዙሪያ አለመግባባት ከተፈጠረ በኋላ ነው። ምንም እንኳን በጀቱ በበጀቱ ዙሪያ ስምምነት ላይ መድረስ ቢቻልም አለመግባባቱ ጆንሰን ያላቸው ተጽዕኖ የተገደበ መሆኑን እና

በፓርቲያቸው ያላቸው ድጋፍም ክፍተት መኖሩን አሳይቷል ተብሏል። ከአንድ ወር በኋላ ቃለ መሃላ ፈጽመው ስልጣን የሚረከቡት ትራምፕ በመንግስት ላይ የተቀመጠው የዕዳ ጣሪያ እንዲነሳ መጠየቃቸውን ተከትሎ አፈጉባኤው ያቀረቧቸው ሁለት የበጀት እቅዶች ውድቅ ተደርገው ነበር። ከትራምፕ ጋር ያላቸውን ቅርበት ለማጠናከር ጠንክረው የሰሩት ጆንሰን

ተመራጩ ፕሬዚዳንት የእዳ ጣሪያውን ከፍ ለማድረግ ያላቸውን ፍላጎት እንደ አውሮፓውያን አቆጣጠር በመጪው 2025 እንደሚያሟሉ ለማሳመን መቻላቸውም ተመልክቷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ጽዮን ልመልሳችሁ።

አመሰግናለሁ። ስምንሽ የቆየ ለዓለም ዜናዎቹ እንዲሁም የአየር ሰዓቱን ስለለቀቅሽልኝ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የራዲዮ በቴሌቪዥን ስርጭታችን የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ዝግጅቶቻችንን

በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በቪ አማሪክ የፌስቡክ ገጻችን በዩቲዩብ ገጻችን ቪኤ አማሪክ ላይም በቀጥታ መከታተል ትችላላችሁ። አስተያየት ጥያቄም ካላችሁ ማጋራት ትችላላችሁ። እስከ ምሽቱ አራት ሰዓት ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። ብርሃን ሀይሉ ከስቱዲዮ ስርጭቱን በማቀናበር ላይ ትገኛለች። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያት ናት። ከሁሉም በ

ሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እንድትቆዩ እንጠይቃለን። አሁን ለእለቱ ወደ የያዝነው አብይ ርዕስ እንወሰዳችሁ። በአብይ ርዕስ ዘገባችን ወደ ትግራይ ክልል ነው የምናመራው። በትግራይ ክልል የወርቅ ማዕድን ስራ ተቋርጦ ጥናት እንዲደረግ የክልሉ ጊዜያዊ አስተዳደር ካቢኔ ውሳኔ ማሳለፉን የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ሌትናንት ጀነራል

ጻድቃን ገብረ ትንሳኤ ገለጹ። ምክትል ፕሬዚዳንቱ ትላንት እሁድ ከሽሬ እንደ ስላሴ ከተማ ነዋሪዎች ጋራ ወይም ተወላጆች ጋራ መቀሌ ከተማ ላይ ባካሄዱት ውይይት ተመሳሳይ ውሳኔ ከአምስት ዓመት በፊት መወሰኑን አስታውሰው መንግስት ውሳኔውን ለማስፈጸም ተቸግሯል ብለዋል። በሌላ በኩል በትግራይ ሰሜናዊ ምዕራብ ዞን የወርቅ ማዕድን ቁፋሮ ዘገባን ለመስራት ወደዚያ

አምርተው የነበሩ የመንግስታዊው የትግራይ ቴሌቪዥን ጣቢያ ዘጋቢዎች ለሰዓታት ታስረው መለቀቃቸውን ዘገባውን ከስፍራው ያደረሰን ሙልጌታ ጽብሃ ገልጿል። እንግዲህ ሙልጌታ ዝርዝር ዘገባውን ያስደምጠናል። በትግራይ ክልል ያለው የወርቅ ማዕድን ቁፋሮ እንዲቆም የክልሉ ጊዜያዊ አስተዳደር ካቢኔ መወሰኑን

የክልሉ ምክትል ፕሬዚደንትን ሌተናንት ጀኔራል ጻድቃን ገብረትንሳኤ አይገለጹም። ምክትል ፕሬዚደንቱ ትናንት እሁድ ከሽርንዳ ስላሴ ተወላጆች ጋራ በመቀለ ከተማ ባደረጉት ውይይት እንደገለጹት ተመሳሳይ ውሳኔ ከአምስት ወራት በፊት ቢወሰንም መንግስት ውሳኔውን ለማስፈጸም እንደተቸገረ ገልጸዋል። ከመንግስት መዋቅር ውጭ የታጠቁ ሰዎች የወርቅ ማዕድን ባለባቸው አካባቢዎች እንዳሉ የዋልድባ አካባቢ እንደ ምሳሌ የጠቀሱት ሌተናንት ጀኔራል ጻድቃን ገብረትንሳኤ ሌሎችም የራሳቸው ታጣቂዎች ያላቸው ሊኖሩ ይችላል

ይችላሉ ሲሉ አስረድተዋል። ካቢኔ በቀዳማ የቀድሞ ሰሙን ተአኪብና

የአስተዳደሩ ካቢኔ ከአንድ ሳምንት በፊት ተሰብስበን ይህን ጉዳይ አይተንህ እንዲቆም ወሰነናል። ሀገር እያጠፋ ሀብታም እያራቆት ያለውን እንቅስቃሴ ይቁም ብለናል። ከአሁን በፊትም ይቁም ብለን ነበር። ሆኖም ውስጣችን በነበረ ችግር መንግሥት ወስኖ ማስፈጸም የሚያስችል አቅም በአካባቢው አላገኝም። ከወርቅ ቁፋሮ መንግሥት የሚያገኘው ገቢ ለክልሉ መልሶ ግንባታ እንዲያውለውና ወርቅ በሚቆፈርባቸው አካባቢዎች በሚኖሩ ሰዎች የሚደርስ ጉዳት ለመቀነስ ሥራው እንዲቆም እንደተወሰነ አስረቢ

የክልሉ ካቢኔ የወሰነው ውሳኔ ተግባራዊ ለማድረግ ግብረ ኃይል እንደተቋቋመ አስታውቀዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድንም በክልሉ የወርቅ ማውጣት ስራ ላይ አለ የተባለው ዝርፊያ ለመከላከል በአሁን ጊዜ በባህላዊ መንገድ በወጣቶችና በህብረተሰብ ከሚፈጸም የማዕድን ቁፋሮ ውጭ በማሽንና ኬሚካል በመጠቀም የሚደረግ ስራ በጊዜያዊነት እንዲቆም እንታገላለን በማለት ከአስር ቀናት በፊት ባወጣው መግለጫ አስታውቆ እንደነበር ይታወሳል።

ትግራይ ባይቶናና ውድብ ናጽነት ትግራይ በጋራ በክልሉ አራት ዞኖች ያለው የመሬት ወረራ፣ የጸጥታ ሁኔታና የማዕድን ቁፋሮ በተመለከተ አካሂደናል ባሉት ዳሰሳ ከተለያዩ የህብረተሰብ ክፍሎች በመቀለ ከተማ ቅዳሜ ታህሳስ 19 ቀን 2017 ዓ ም ተወያይተዋል። የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሃም ለማዕድን ቁፋሮ ተብሎ ጥቅም ላይ የሚውል ኬሚካል በሰው እንስሳትና ተፈጥሮ ሀብት ላይ ከፍተኛ ጉዳት እያደረሰ እንዳለ በዳሰሳቸው እንደተረዱ ገልጸዋል። ህዝቡ ተጠቃሚ

የሚሆንበት ምንም የተመቻቸ ሁኔታ የለም። ህዝቡን ያገለለ ነው። ከማግለሉም በተጨማሪ ህዝቡ ላይ ከፍተኛ የጤና ችግር የሚያስከትሉ አገባቦችን፣ አካሄዶችን የሚጠቀሙ መሆኑን ነው ያየነው። አካባቢውንም እያፈረሱት ነው ማለት ይቻላል። ቁፋሮ የሚካሄድባቸው አካባቢዎች ላይ ወርደን ህዝቡን አግኝተን ያለውን ሁኔታ ለመታዘብ ሞክረናል። እዚሁ ላይ ሰዎች ላይ ህፃናት ላይ

እንስሳት ላይ የሚደርሱ ትላልቅ የጤና ችግሮችን በአካል ተገኝተን ታዝበናል። እንስሳት ታመው እስከ መሞት የደረሱበትን ነው ያየነው። ውሃ መጠጣት አልቻሉም እንስሳት ምክንያቱም በመርዛም ኬሚካሎች ኮንታሚኔቱ ይሆናል።

በዚሁ የወርቅ ማዕድን ስራ የክልሉ የፖለቲካና የጸጥታ ኃይል አመራሮች እየተሳተፉ እንዳሉ የገለጹት አቶ ዩሴፍ ይህ ስራ ለአካባቢው የጸጥታ ችግር ምክንያት እየሆነ እንዳለም ተናግረዋል። በተያያዘ ዜና በክልሉ ሰሜናዊ ምዕራብ ዞን ያለው የወርቅ ማዕድን ማውጣት ዘገባ እየሰሩ የነበሩ የክልሉ መንግስት ንብረት የሆነው የትግራይ ቴሌቪዥን ጣቢያ ጋዜጠኞች ቡድን አባላት ትላንት እሁድ ለሰዓታት ታስረው ተፈቱም። ቴሌቪዥን ጣቢያው ጋዜጠኞቹ በአስገደ ወረዳ ሜሊ በተባለ መንደር ተገኝተው ለወርቅ ማዕድን ማውጣት አገልግሎት

ላይ የሚውሉ ኬሚካሎች የፈጠሩትን ጉዳት በተመለከተ ምርመራ እያደረጉ የነበሩ አንድ ጋዜጠኛ አንድ የካሜራ ባለሙያና ሾፌራቸው ለእስር ተዳርገው ተመልሰው የተፈቱት ከታሰሩት ጋዜጠኞች መካከል አንዱ የሆነውና ከሰባት ሰዓታት እስር በኋላ እንደተለቀቀ የተናገረው ተስፋ እዝጊ አስበይ

የታጠቁ ናቸው። የያዙን ነው። አካባቢው በረሃማ ነው። ከያዙ በኋላ ለተቋማችን ላሳውቅ አልኳቸው፣ ከለከሉኝ። እንደ አጋጣሚው ሁለት ስልክ ይዤ ስለነበር በሌላኛው ስልኬ ለኃላፊዎቼ ታጣቂዎች እንደያዙን በጽሁፍ መልክ አሳወቅኩ። ከዚያ በኋላ ስልካችንን ስለተነጠቅን ግንኙነቱ ተቋርጧል። ምን ልታደርጉ መጣችሁ አሉ። እኛ ሚዲያ ነን አልናቸው። እነሱም ሚዲያዎች አይደለ የምትረብሹን ሲሉ ነበር። ሁኔታው አስፈሪ ነበር።

ተስፋ አዝጌ እዛ በነበሩ የአካባቢው የጸጥታ አካላት ስድብና ማስፈራሪያ ይደርስባቸው እንደነበረ ገልጿል። የትግራይ ጋዜጠኞች ማህበር ፕሬዚደንት ይርጋ አብረሃ ድርጊቱ የሚወገዝና የጋዜጠኞች መብት የሚነፍግ ነው ብሏል። መንግስት አካላት ይህንን በጥብቅ እንዲሰሩበት አስቀድመው ይህንን ነገር መከላከል በሚያስችል መልኩ ይደረጋል ተብሎ መንግስትን አምነው ነው እየተንቀሳቀሱ ያሉት። ስለዚህ መንግስት ደግሞ ይህንን በአግባቡ ስራውን መወጣት አለበት የጋዜጠኞችን ደህንነትና እንዲሁም ደግሞ ስራ

ሰጣቸውን በአጓ ለማከናወን በሚያደርጉት እንቅስቃሴ ተገቢ ክልላ እንዲሰጣቸውን ጠይቃለሁ። የክልሉ የሰሜን ምዕራብ ዞን የጸጥታ ዘርፍ ኃላፊ አቶ ተስፋይ አባዴ በአካባቢው የነበሩ የጸጥታ አካላት ጋዜጠኞቹን በቁጥጥር ስር ያዋሏቸው በአካባቢው ቀረጻ ለማካሄድ የሚያስችል የፍቃድ ደብዳቤ ስላልያዙ ነው ሲሉ ለአሜሪካ ድምፅ ተናግረዋል።

ንዑስ ክመን ናይ መንገድ ላይ ሲያልፉ ያገኟቸው፣ ማናችሁ ብለው ጠየቋቸው። የትግራይ ቴሌቪዥን ጋዜጠኞች ነን ብለው መለሱ። እስኪ ወረቀት አሳዩ አሏቸው። እነሱም ባጃለን እዩት አሉ። ባጅ ማንኛውም ሰው ይሰራዋል። በዚህ አካባቢ እንድትሰሩ የተጻፈላችሁ ደብዳቤ አሳዩ አሏቸው። የለንም ሲሉ እንሄድ፣ በቀበሌው ጽህፈት ቤት እንነጋገር ብለው ነው የወሰዷቸው። ታሰሩ የተባለው ስህተት ነው። በቀበሌዎች ፖሊስ ጣቢያ የለም። ያስገደ ወረዳ አስተዳዳሪው ዘረ

አይ ኃይለ በቦታው በአካል ሂዶ አግኝቷቸው አቋርጠውት የነበረውንም ስራ እንዲጨርሱ ተደርጓል። በዚህም የነበረው አለመግባባት ተፈቷል።

በጸጥታ አካላት ደርሰዋል የተባለ ማስፈራራትና ስድብ አስመልክቶ የጸጥታ ዘርፍ ኃላፊው ተጠይቀው መረጃ እንደሌላቸው ገልጸው ሊያጋጥም ይችላል ሲሉም መልሰዋል። ከዚህ ቀደም የአሜሪካ ድምፅ በክልሉ ያለው የወርቅ ማዕድን ቁፋሮ በተመለከተ ለሀብት ዘርፊያ መጋለጡንና የወርቅ ማዕድን ለማውጣት ጥቅም ላይ ለሚውሉ አደገኛ ኬሚካሎች የመጋለጥ እጣ የተጋረጠበት መሆኑን ነዋሪዎችና ባለስልጣናት መናገራቸው፣ ኬሚካሉ በሰውና በእንስሳት ላይ ጉዳት እያደረሰ መሆኑን እና የላሞች ቆዳ እያበላሸ መሬት

ያራቆተ መሆኑን የአይንም ማኞችና ባለስልጣናቱ ለጣቢያችን ተናግረው እንደነበር ይታወሳል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም

በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ ቋንቋ አገልግሎት እየተላለፈ የሚገኘውን የሰኞ ምሽት ዝግጅታችንን ነው የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ዝግጅታችን ይቀጥላል።

ዛሬው ዘገባችን እናልፋለን በአፋር ክልል ዞን ሶስት አዋሽ ፈንታሌ አካባቢ ትላንት ምሽት በሬክተር ስኬል አምስት ነጥብ አንድ የተመዘገበ ርዕደ መሬት መከሰቱን በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ተቋም

አስታወቀ። ርዕደ መሬቱ ለንብረት ውድመት ምክንያት ሆኗል ሲሉ ለአሜሪካ ድምጽ አስተያየታቸውን የሰጡ የአካባቢው ነዋሪዎች በበኩላቸው ችግሩ አሳሳቢ በመሆኑ ወደ ሌላ አካባቢ ለመሸሽ መገደዳቸውን ተናግረዋል። የአዋሽ ፈንታሌ ግብርና አደጋ መከላከል ጽሕፈት ቤት በበኩሉ ሰዎችን ወደ ሌላ አካባቢዎች የማንቀሳቀስ ስራ መጀመሩን ገልጿል። ዘጋቢያችን መስፍን አራጌ ተጨማሪ

ከመስከረምና ጥቅምት ወራት ተደጋጋሚ ክስተት በኋላ ካለፉት ሁለት ሳምንታት ወዲህ በአፋር ክልል አዋሽ ፈንታሌ አካባቢ የሚፈጠረው ርዕደ መሬት እንደ አዲስ መከሰቱን የዘርፉ ባለሙያዎች ይናገራሉ። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ሰዋ ሳይንስና አስትሮኖሚ ተቋም ተመራማሪ ፕሮፌሰር አታላያየለ ለአሜሪካ ድምፅ እንዳስታወቁት ትናንት ታህሳስ 20 ቀን 2017 ዓ ም በአፋር አዋሽ ፈንታሌ ተደጋግሞ የተከሰተው ርዕደ መሬት ያስከተለው ንዝረት እስከ አዲስ

አበባ ተሰምተዋል። በተለይ ትናንትና ከሰዓት ጀምሮ እስከ ዛሬ ንጋት አካባቢ እና አሁንም ረፋዱ አካባቢ በሪክተር ስኬል በመጠናቸው ከፍ ከፍ ያሉት የመደጋገም ባህሪ አይተናል እና አሁንም የሚቀጥል ነው የሚመስለው። በዚህ ጊዜ ይቆማል ብሎ ለማለትም ያስቸግራል። በጣም ከፍተኛ የተባለው እስካሁን አምስት ነጥብ አንድ ነው የእሱም ትናንትና ሁለት ሰዓት ከአስር እና ዛሬ ሌሊት አካባቢ የተፈጠሩት ናቸው። ሌሎች አራት ነጥብ ዘጠኝ አራት ነጥብ ስምንት አራት ነጥብ ስድስት እንደዚህ ናቸው። እነዚህ ተደጋግመው መፈጠራቸውን እስከ አዲስ አበባ ርቀት ድረስ ስለተሰማ እዚህም አዲስ አበባ

ሰላም ባለው ህዝብ ዘንድ ስነ ልቦና ጫና አሳድሯል ከትናንቱ በላይ ከፍተኛ መጠን ያለው ርደ መሬት ከዚህ ቀደም ተፈጥሮ እንደነበር የሚያስታውሱት ፕሮፌሰር አታላይ የሰሞኑን ልዩ የሚያደርገው ተደጋግሞ መከሰቱ ነው ብለዋል ርደ መሬቱ ከተከሰተባቸው አካባቢዎች አንዱ በሆነው ሳቡሬ ከተማ ነዋሪ ነኝ የሚሉት ኖርሲ ሱክና ተደጋግሞ በተከሰተው ርደ መሬት ምክንያት እሳቸውን ጨምሮ በመቶዎች የሚቆጠሩ የከተማ ነዋሪዎች አንጻራዊ መረጋጋት ወዳሉባቸው ጉምቡድሊ ረሚዳላሞ መዳላ ወደሚባሉ

አካባቢዎች መፈናቀላቸውን ጠቁመዋል። እሳቸውም ሰባት ቤተሰብን ይዤ ጉምቡድሌ ወደሚባል መንደር ገብቻለሁ ብለዋል።

ከሰላሳ በላይ ፈርሷልና ቤት አሁን እኮ ቤት መፍረስ እኮ አሰገንም እኮ እንስሳ ማለቅም አሰገንም ግን አሁን እኛ ምን እንደምንሆን እኮ ነው እያሳሰበን የምንውለው ማለት ነው። የምንቀመጠው መሬት እንዳለ ከስር እንዳለ ምንጭ ነው። በላይ በኩል ግድብ አለ፣ ያ ሁሉ የተለያዩ ምንጮች አሉ እዛው በፊትም ያ ምንጮችም አሁን ነዋሪዎቹ ደግሞ የተሰደዱ ነው ያለው ሁሉም ነዋሪ ማለት ነው አገሩን ለቆ ወደ ሌላ ሀገር የሄዱ ነው። ወደ አማረም ሄዶ አለ፣ ወደ ኦሮሚያ አለ፣ ወደ ደቡብ አለ። እኛ የምንሄድበት ቦታ የለንም።

አሁን የሚያሰጋን ይሄ እሳት ራሱ መቼ ይውጣ፣ ውሃ መቼ ይውጣ አናቅም። እናቶቹ አሁን ውጭ ነው የሚያድሩት። ማታ ለወባ ለብርድ እየተጋለጡ ነው ያለው። ቀድሞ መጀመሪያ ከመታመ ቀድሞ መጠናቀቅ የሚባል አለ። ዳና የነበረው መሬት እየተሰነጠቀ ነው ያለው። በሁለት ስንቲቅ መሀል ላይ የቀረው ሰዎችም ማን ሊያገኝ ይችላል ነው። ለረሃብም ልንጋለጥ ነው። አሁን ለአደጋም ልንጋለጥ ነው። ከላይ ግድብ አለ። የከሰም ቀባና መስኖ ሳልመት ግድብ ነው። ያ ግድብ ምን የሆነ ብላል ነው ሀሳባችን

ቡሬ ከተማ የሚገኘው የሳቡር የሁለተኛ ደረጃ ትምህርት ቤት የመምህራንና የአስተዳደር ቢሮዎች በርዕደ መሬቱ መፍረሳቸውን ያስታወቁት ደግሞ የትምህርት ቤቱ ርዕሰ መምህር ፈቃዱ ቤኛ ናቸው። ቀደም ሲል በተመሳሳይ ስም የሚጠራው የአንደኛ ደረጃ ትምህርት ቤት በመፍረሱ ተማሪዎች በዳስ ውስጥ እየተማሩ መሆናቸውን አመልክተዋል። የወረር አዱብተል የከተማ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ኑር ሁሴን መሐመድ በትናንቱ ርዕደ መሬት መኖሪያ ቤቶችና መሰረተ ልማት ላይ ጉዳት መድረሱን አረጋግጠዋል። መሬት መንቀጥቀጽ ከሚነሳ

ያለበት አዋሽ ፈንታሌ ተራራ አንስቶ በዱለቻ እስከ ኦሮሚያ ክልል አዋሳኝ ወረዳዎች ሶማሌን ብንል ወደ አዲስ አበባም አቅጣጫዎች እንዳለ የመሬት መንቀጥቀጡ ይታያል። አዋሽ ፈንታሌ ወረዳ ሳቡሪ አካባቢ የሚባል ቀበሌ ላይ ወደ ሰላሳ አምስት የሚጠጉ ቤቶች ላይ ከፍተኛ ጉዳት ደርሷል። እዛው ሳቡሬ ቀበሌ ወደ አርባ መውጫ ጥቁር አስፋልት መንገድ ላይ የመሬት መሰንጠቅ፣ ጤና ጣቢያ ቤቶች ወድቀዋል። እዛ ላይም ከፍተኛ ጉዳት ደርሷል። የአዋሽ ፈንታሌ ግብርናና

የአደጋ መከላከል ጽህፈት ቤት ኃላፊ ኢብራሂም አብዱ እንዳስታወቁት ለርዕደ መሬቱ ተጋላጭ የሆኑ ሰዎችን ከትናንት ጀምሮ አንጻራዊ መረጋጋት ወዳሉባቸው ቦታዎች ማስፈር መጀመሩን አመልክተዋል። ቁጥራቸውን በውል ለይቶ ለማስቀመጥ ግን የተጠናቀረ ሪፖርት እንደሌላቸው አብራርተዋል። ነዋሪው በአግራቢያው የሚገኘው የከሰ መስኖ ግድብ በመሬት መንቀጥቀጡ ተንዶ አካባቢውን ሊያጥለቀልቀው ይችላል በሚል ስጋትም የስነ ልቦና አለመረጋጋት ውስጥ መግባቱን አቶ ኢብራሂም ጠቁመዋል።

አመራር በዚህ በአደጋ መከላከል ባለሙያዎችም በክልል የመጣዎቹም አሉ።

እዛ ኤሪያ ላይ ተነስቶ ወደ ሌላ አካባቢ ስጋት የቀነሰ አካባቢ ላይ እንዲሰፍሩ ነው እንቅስቃሴ ተጀምሯል። ወደ የት አካባቢ ነው የሚሰፍሩ? አሁን እኛ አካባቢ መሬቱ መንቀጥቀጡ በአብዛኛው በሁሉም ቦታ ላይ ስለሚሰማ እንድረሱ፣ ዋናው ጉዳይ ስጋት ሊያመጣ የሚችል ሌላ አደጋ እኛ አካባቢ ላይ ግድብ አለ እና ያ ግድብ አካባቢ ለቆ ወደሌላበዛ ግድቡ ከፍታ ከፍታ ቦታዎች ላይ እንዲሰፍሩ ነው ማድረግ ነው። ፕሮፌሰር አታላይ ረዳ መሬቱ በግድቡ ላይ ጉዳት ሊያደርስ ይችላል ወይም አይችልም የሚለው ማጠቃለያ በጥናት ነው መመለስ ያለ

አለበት ይላሉ። በመጀመሪያ ደረጃ ይሄ እየተባለ ያለው ጥርጣሬ ሳይንሳዊነቱን ማረጋገጥ ያስፈልጋል። በአስቸኳይ ማለት ነው። ይህ ጊዜ የሚሰጥ አይደለም፣ ቶሎ መወሰን ስላለበት ማለት ነው። ለምሳሌ በሁለት ሺ አምስት በፈረንጅ አቆጣጠር አፋር ውስጥ ከፍተኛ ቅልጣለት ተፈጥሮ ነበር፣ እንደ አሁኑ ማለት እና በወቅቱ የአቅም ግንባታ ሚኒስቴር እና የጠቅላይ ሚኒስትር ቢሮ በመተባበር ሄሊኮፕተር ተመድቦ፣ በቦታው ቅኝት ተደርጎ፣ የሚፈናቀል ሰው ካለ ያ ዝግጅት የተደረገ ነገር ነበር እና አሁን እሱ ስለመደረጉ ማውቀው ነገር የለም። ያ ትኩረት

ት መሰጠት አለበት በመንግስት ዘንድ ማለት ነው። ችግሩ በአንድ አካባቢ ጥረትና በውስን ሀብት የሚፈታ ለመሆኑን የጠቆሙት የወረራ አዱብተል የከተማ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ኑር ሁሴን መሐመድ ለፌዴራሉ መንግስት፣ ለግብረሰናይ ድርጅቶችና ለኢትዮጵያ ሕዝብ የድጋፍ ጥሪ አቅርበዋል። በአዋሽ ከተማ ደረጃም የችግሩ ሰለባ የሆኑ ሰዎችን የማጽናናት ስራ መሰራቱን አክለው ገልጸዋል። ርዕደ መሬቱ በአጎራባች በሚገኘው ኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ላይም ጉዳት ማድረሱን አባይነህ ውርጌ የተባሉ ነዋሪ ተናግረዋል።

መስከረም ማለቂያው አካባቢ የመሬት መንቀጥቀጥ ተከስቶ ነበር። በመሀል ጋፕ ነበረው። በዚህ ሳምንት ደግሞ በሰዓታት መካከል የመሬት መንቀጥቀጥ ይከሰታል። የአሮጌ ቤቶች የመወደቅ ባህሪ ታይቷል ማለት ነው። ፈንታሌ ተራራ ላይ የመሰንጠቅና የመፈንዳት ባህሪ ታይቶበታል። እንዲባ አንደኛ ደረጃ ትምህርት ቤት ላይ ትምህርት ቤቱ ግድግዳ የመሰንጠቅ ባህሪ አሳይቷል። ሁለተኛው ደግሞ እዚህ መርቲ ሃይ ስኩል እና ያው አልፎ አልፎ የመሬት መሰንጠቅም ምልክቶች እየታዩ ነው። በፈረንጆቹ የዘመን ቀመር

1940ዎቹ አካባቢ ፍንዳታ የተከሰተበትና ቅልጥ አለት የተስተዋለበት የአዋሽ ፈንታሌ አካባቢ በተለያዩ ጊዜያት ርደ መሬት ሲከሰትበት መቆየቱን በአዲስ አበባ ዩኒቨርሲቲ ጂኦፊዚክስ፣ የህዋ ሳይንስና አስትሮኖሚ ተቋም ተመራማሪ የሆኑት ፕሮፌሰር አታላይ ያየለ ለቪኦኤ የገለጹት ከሳምንት በፊት ነበር። ዱለታ ወረዳ ሳጋንቱ ቀበሌ ላይ ፍል ውሃ የሚያመነጭ መለስተኛ ኩሬ በርደ መሬቱ መፈጠሩና ከመስከረም መጀመሪያ እስከ ህዳር 2017 ባሉት ቀናት ውስጥ በጥቂቱ

ጊዜ ርዕደ መሬት መከሰቱን፣ ርዕደ መሬቱ በትምህርት ቤቶች ህንፃ ላይ ባደረሰውም ጉዳት የመማር ማስተማር ሂደቱ መስተጓጎሉን ጠቅሶ ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ። በተከታዩ ዘገባችን የጂሚ ካርተርን ህይወት የሚቃኝ አጠር ያለ ዘገባ እናሰማችኋለን።

የቀድሞ የአሜሪካ ፕሬዚዳንት ጂሚ ካርተር አንድ መቶ አመታቸው ትላንት እሁድ በአንድ መቶ አመታቸው ትላንት እሁድ ከዚህ አለም በሞት ተለይተዋል። የጂሚ ካርተርን ህይወትና ስራ ለአመታት ሲከታተል የቆየው የአሜሪካ ድምጹ ኬን ፋርቦ የቀድሞውን ፕሬዚዳንት የፖለቲካ ህይወት እንዲሁም ስልጣን ከለቀቁ በኋላ ለአለም በጤና በዲሞክራሲ

መስክ ያደረጉትን አስተዋጽኦ ወደ ኋላ መለስ ብሎ አይንቶታል። እንግዲህ ወልዴ እንደሚከተለው ይዞታል። በእንደ አውሮፓን አቆጣጠር ጥር 20 ቀን 1977 ዓ ም ስልጣን ለመረከብ ቃለ መሐላ ሲፈጽሙ 39ኛው የአሜሪካ ፕሬዝዳንት ጂሚ ካርተር እንደ ህዝቡ መልካም የሆነ ያሉትን መንግስት እንደሚያቋቁሙ ቃል ገብተው ነበር።

በዚህ አዲስ ምዕራፍ በምንከፍትበት ዕለት ፍትሕና ሰላም የሰፈነበት ዓለምን ከመቅረጽ የበለጠ የተከበረና ከባድ ተግባር የለም። ይህን ቃላቸውን ከአንድ የሥልጣን ዘመን በኋላም በነበራቸው ሕይወት ቀጥለውበት ነበር። የኖቤል የሰላም ሽልማት አሸናፊ ከመሆናቸው በተጨማሪ በስማቸው የተሰየመውንና ለትርፍ ያልተቋቋመውን ዓለም አቀፍ ድርጅት የካርተር ማዕከልን መርተዋል። ሰላምን ማስፈን፣ በሽታን ማጥፋት እና ተስፋን ማለምለም የማዕከሉ ተልእኮዎች ናቸው።

የካርተር ማዕከልን ስራ የምመለከተው ፕሬዚደንት በነበርኩበት ወቅት ለመስራት የሞከርኩት ተቀጽላ እንደሆነ አድርጌ ነው። ጂሚ ካርተር ፕሌይንስ በተሰኘች የጂኦርጂያ ከተማ በእንደ አውሮፓን አቆጣጠር 1924 ተወለዱ። ከአሜሪካው የባህር ኃይል ማሰልጠኛ በ1947 ተመረቁ።

የአባታቸውን ሞት ተከትሎ የቤተሰቡን የግብርና ስራ ለማስተዳደር በ1953 ወደ ትውልድ ከተማቸው ፕሌንስ እስከሚመለሱ ድረስ በባህር ኃይሉ በሰብመሪን ኦፊሰርነት አገልግለዋል። ካርተር ወደ ፖለቲካው ዓለም የገቡት በ1960ዎቹ የሰብአዊ መብት ንቅናቄዎች በሚካሄዱበት ወቅት ነበር። በጆርጂያ ግዛት ምክር ቤት ለሁለት የሥራ ዘመን አገልግለው ከዛም በ1971 የግዛቲቱ አገረገዥ ለመሆን በቅተዋል።

በወቅቱ ስለነበረውና በዘር መድሎ ላይ የሚደረገውን ትግል በተመለከተ ይህን ብለው ነበር። በግልጽ የምነግራችሁ ቢኖር የዘር መድሎ ዘመን አብቅቷል። በ1971 ብዙም ያልታወቁትና በደቡብ የአገሪቱ ክፍል አገረ ገዥ የነበሩት ካርተር በ1976 ሪፐብሊካኑን ጀራልድ ፎርድ በጠባብ ውጤት በማሸነፍ ፕሬዚደንት ሆኑ።

በሶስተኛው ዓመት 1979 የካምፕ ዴቪድ ስምምነት ተብሎ የሚጠራውን በግብፅና በእስራኤል መካከል የሰላም ስምምነት እንዲፈጸም አስቻሉ። ይህም የፕሬዝደንትነት ዘመናቸው ዋና ስኬት ተደርጎ ይታያል።

ወደ ፕሬዚደንትነት ከመምጣቴ በፊት በአረቦችና በእስራኤል መካከል በ25 ዓመታት ውስጥ የተደረጉ አራት ጦርነቶች ነበሩ። በሶቪየት ህብረት የምትደገፈው ግብፅ በዚያ ውስጥ የመሪነት ሚና ነበራት። እነዚህ ሀገራት እስራኤልን በወታደራዊ መንገድ ሊገዳደሩ የሚችሉ ብቸኛ ሀገራት ነበሩ። ካርተር በተጨማሪም የፓናማ መተላለፊያ በፓናማ ቁጥጥር ስር እንዲሆን እና ከቻይና ህዝባዊ ሪፐብሊክ ጋር የዲፕሎማሲ ግንኙነት እንዲመሰረት አድርገዋል።

በ1979 በኢራን የተከሰተው የእስልምና አብዮት ግን የፕሬዝደንታዊ አስተዳደራቸውን አቅጣጫ እንዲቀይር አድርገዋል። በሻይት የእስልምና መሪዎች የተመራው ተቃውሞ በአሜሪካ የሚደገፉትን ሻህ ወይም መሪ ከሥልጣን ገርስሶ ሻሁም አገር ጥለው እንዲወጡ አድርጓል። በ1979 ጥቅምት ወር መጨረሻ ላይ እስላማዊ ነውጠኞቹ ቴራን ውስጥ የሚገኘውን የአሜሪካን ኤምባሲ ሰብረው በመግባት 66 አሜሪካውያንን አገቱ።

ከ10 ቀናት በኋላ 13 የሚሆኑትን ቢለቁም የተቀሩትን ግን ለ444 ቀናት አግተው ቆዩ። የቀሩትን ታጋቾች ለማስለቀቅ በሚያዝያ 1980 ካርተር ወታደራዊ እርምጃ እንዲወሰድ አዘዙ። ሙከራው ሳይሳካ ቀርቶ 8 ኤምባሲው ሠራተኞች ሕይወታቸውን አጡ። ካርተር በአገር ውስጥም ፈተና ገጠማቸው። የዋጋ ግሽበትና እየጨመረ የመጣው ሥራ አጥነት ኢኮኖሚውን አንገዳገደው።

ይህም በ1980 በተደረገው ምርጫ በሪፐብሊካኑ ሮናልድ ሬገን እንዲረቱ አስተዋጽኦ አድርገዋል። ሬገን ቃለ መሃላ በፈጸሙበት ዕለት ኢራን አሜሪካውያን ታጋቾችን ለቀቀች። ሽንፈቱና ድባቴ የተጫናቸው ካርተር ፕሬዚደንታዊ ቤተ መጻሕፍት ለመገንባት ወደ ትውልድ ከተማቸው አቀኑ። ሐሳባቸው ከቤተ መጻሕፍት ግንባታም አልፎ ወደ ታወቀ ዓለም አቀፍ ትርፋማ ያልሆነ ድርጅትነት ተሸጋገረ። የካርተር ማዕከል ከመቶ በላይ ምርጫዎችን ታዘበ።

ከሰሜን ኮሪያ ጋር የነበረውን የኒውክሌር ፍጥጫ ከመሸምገል በዩጋንዳና ሱዳን መካከል የሰላም ስምምነት እንዲፈረም እስከ ማድረግ ባሉ ተግባራት ሚና ተጫወተ። በጤና መስክ ደግሞ የጊኒ ወርም በከፍተኛ ደረጃ ቀንሶ ወደ መጥፋት ደረጃ እንዲደርስ አድርጓል። ካርተር በሰብዓዊ መስክ ላደረጉት አስተዋጽኦ በእንደ አውሮፓውያን አቆጣጠር 2002 የኖቤል የሰላም ሽልማት ተበርክቶላቸዋል። የካርተር ማዕከል በእንደ አውሮፓውያን አቆጣጠር 1989

በወቅቱ በኤርትራ የነበሩትን የአማጽያን መሪዎች በኢትዮጵያ ከነበሩት የደርግ መሪዎች ጋር ለመጀመሪያ ጊዜ በአሜሪካ አትላንታ እና በኬንያ እንዲወያዩ አመቻችቷል። ማዕከሉ በኢትዮጵያም ሰላምና ጤናን ለማስፈን ግጭቶች እንዲቆሙ በማሸማገል ምርጫም በመታዘብና የሰብአዊ መብትን በተመለከቱ ጉዳዮች ለረጅም ዓመታት ሲሰራ ቆይተዋል። ጂሚ ካርተር ከአሜሪካ ፕሬዝደንቶች ሁሉ ረጅሙን እድሜ የኖሩ ናቸው።

ከባለቤታቸው ከሮዝሊን ጋር የነበራቸው የትዳር ዘመንም እንደ አሜሪካ ፕሬዝደንትና ቀዳማዊ መቤትነት ረጅሙ ነው። ኬን ፋርቦል አጠናቀረው ዘገባ፣ እንግዲ ወልዴ ነኝ ዋሽንግተን ዲሲ።

እንደ ተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባዎቻችን ወደ ሁለተኛው አጋማሽ ዘገባዎቻችን እንሄዳለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን፣ በቪኦኤ አምሀሪክ የዩቲዩብ ገጻችን በቀጥታ መከታተል ትችላላችሁ።

አስተያየትና ጥያቄ ካላችሁ አድርሱን። በፌስቡክ ገጻችን የውስጥ መስመር ወይም በመሴንጀር መልእክቶቻችሁን መላክ ትችላላችሁ። ከዚያ ይደርሰናል ለአየር የምናበቀዋለን። አሁን ወደ ሁለተኛው አጋማሽ ዝግጅታችን ነው የምንሄደው በሁለተኛው አጋማሽ የሰኞ ምሽት ዝግጅታችን ሁሌም የ

ጤና ፕሮግራሞችን እናቀርብላችኋለን ሐኪሙን ይጠይቁና እንዲሁም የጤና መሰናዶችን የምናቀርብበት ዝግጅት ነው። በዛሬው ዝግጅታችን ኑሮ በጤንነት ከተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን የወሰድነውን የጤና ፕሮግራም ነው የምናቀራቸው። በዛሬው የጤና መሰናዶ ከፍርሃት ጋር የተያያዘ

ዝግጅት ነው የምናቀርብላችሁ። ብዙ ሰዎች በከፍታ ስፍራ፣ በጠባብ ቦታዎች አሊያም ደግሞ ተሳቢ እንስሳት ሲያዩ ምቾት አይሰማቸውም። አንዳንዶች ደግሞ በእንደዚህ አይነት ሁኔታዎች ውስጥ ሲገኙ በከፍተኛ ፍርሃት ይሰቃያሉ። እንዲህ ያለውን ስሜት የጤና ባለሙያዎች የጭንቀት መታወክ ወይም ፎቢያ

ይሉታል። ፎቢያ ከባድ ጭንቀትና የድንጋጤ ጥቃቶችን የሚቀሰቅሱ አንዳንድ ነገሮች ወይም ሁኔታዎች የማያቋርጥና ከፍተኛ ፍርሃት ነው። ይሄ በራሱ የጤና ችግር መሆኑን ባለሙያዎች ይናገራሉ። የተለመዱ አይነት ፎቢያዎች የሸረሪት ፍራቻ አራክኖፎቢያ፣ የተዘጉ ስፍራዎች ፍራቻ ክላስት

ሮፎቢያ የተሰኙ ተጠቃሾች ናቸው። ከፎቢያ አይነቶች ይሁን እንጂ ፎቢያ የተሰኘው ጽኑ ፍርሃት በአፍሪካ በአብዛኛውን ጊዜ እንደ ጤና ችግር እርዳታ ሲያገኝ አይስተዋልም። ከማላዊ ሪፖርተራችን ቺሞምፔ ፓዳታ ያደረሰን ዘገባ አለ ደረጀ ደስታ እንደሚከተለው ያቀርበዋል።

የአስራ ዘጠኝ ዓመቷ ልስ ዊልያምስ ለረዥም ጊዜ ከፍ ያሉ ቦታዎች ከሚያስከትሉባት ፍርሃት ወይም አክሮፎቢያ ጋር ስትታገል ቆይታለች። በየጊዜው ሕይወቷንና ደህንነቷን እንዴት እንደሚጎዳው ታብራራለች። ሁልጊዜ ነገሮች ሲንቀሳቀሱ የማይ ስለሚመስለኝ እወድቃለሁ ብዬ ፈራለሁ። ስለዚህ አዎ፣ ደረጃ እንኳን ስወጣ በጣም እፈራለሁ

ከፍታን እንደምፈራ አስቀድሜ ስለማውቅ መሆን አለበት። ስለዚህ እነዚህ ደረጃዎች እፈራለሁ። የሆነ ቦታ ፍርሃት አድሮብኝ በዛው የቀረው ይመስለኛል። ትክክለኛ ስሟን መግለጽ የማትፈልገው የአርባ ሁለት ዓመቷ ዶሪን ጋማ እባቦችን ማየት መፍራት የጀመረችው ገና በሰባት ዓመቷ ነው። ብዙ እንስሳትን እመለከታለሁ

እባብ ግን አሁን ድረስ አእምሮ ውስጥ ያለ ይመስለኛል። በህልሜ እባቦች እያሳደዱኝ ወደ እኔ ሲመጡ ያለው። ስለዚህ እባቦችን ማየት የማልወድ ይመስለኛል። ባለሙያዎች እንደሚናገሩት እንዲህ ያሉት አስጨናቂ ነገሮች ወይም ፎቢያዎች ሊታወቁና ብዙውን ጊዜ በተለያዩ ተከታታይ ሕክምናዎች ሊታከሙ ይችላሉ።

በሚያሳዝን ሁኔታ ዶሪን፣ በከተማችን ውስጥ እንዲህ ያለ የስነ ልቦና አገልግሎቶች ስለመኖራቸው አታውቅም። ምናልባት በራሱ ይጠፋል ብለህ የምትፈልግ ይመስለኛል። ነገር ግን ከበረታ ፍርሃት ወይም ፎቢያ መራቅን ወይም ፎቢያ ያለበትን ሰው መረዳት የመሰለ ነገር መኖሩን አላየሁም። የበረታ ፍርሃት ፎቢያ ያለበት ሰው ብቻውን ወይም ብቻውን የሚያስወግዱት እንጂ የሚረዳቸው ሌላ ሰው ያላቸው አይመስለኝም።

የማላዊ ጤና ዘርፍ የስትራቴጂክ እቅድ ትኩረት የሚሹ በርካታ ተላላፊ ያልሆኑ በሽታዎችን አላካተታቸውም። የጤና ተሟጋቾች ግን የበረታ ፍርሃት ወይም ፎቢያ አለመካተቱን ያሳስባቸዋል። የበረታና ያለ ምክንያት ለሚከሰት ጽኑ ፍርሃት መፍትሄው ጥልቅ የሆነ ሕክምና ነው። ባህሪን የመመርመር ሕክምና ሲሆን፣ ይህ ሕክምና ፍርሃትን በሀሳብ እንዲሁም በስሜት መከፋፈልን ያካትታል።

ግለሰቦች የጭንቀታቸውን ዋና መንስኤ በደንብ እንዲረዱና ችግራቸውን እንዲፈቱ ያግዛቸዋል። ይህ ዘዴ ስልታዊ በሆነ መንገድ የበረታ ፍርሃትን ለማሸነፍ ውጤታማ የሆነ መፍትሄ ይሰጣል ብዬ አስባለሁ። አዴላ ኩቾኮ ሁሉም አይነት የበረታ ፍርሃት ያለባቸውና በዚህ የሚሰቃዩ ሰዎችን እንደሚያስተናግድ የህክምና ሰው ችግሩ በጣም የተለመደ ሆኖ ሳለ ችላ መባሉ አሳዛኝ ነው ይላሉ።

sometimes the best treatment would be through therapy because what you want to do in therapy እሱን የሚወስኑት ግንዛቤ የሚያስጨብጡ ፖሊሲ አውጪዎች ናቸው። በሕክምና ወቅት ምን መካተት እንዳለበት የመውሰን አቅም አላቸው። ተመራማሪዎች የበረቱ ፍርሃቶች ሊታከሙ የሚገባቸው ባይሆን እንኳ ሰዎች ፍርሃታቸውን እንዲቆጣጠሩ የሚረዱ የሕክምና ዘዴዎች ግን ሊኖሩ ይገባል ይላሉ።

የሰኞ ምሽት የጤና መሰናዶን ነበር የሰማነው። ወደ ተከታዩ ዘገባችን እናልፋለን። አፍሪካ ነክ ርዕሶች። በዛሬው የአፍሪካ ነክ ርዕሶች ዘገባችን ወደ ዚምባብዌ ነው የምንወስዳችው። የዚምባብዌ መንግስት ሀገሪቱ ያለባትን ስር የሰደደ የኤሌክትሪክ ኃይል እጥረት ለማስወገድ የኒውክሌር ኃይል ማመንጫ ለመገንባት ጥረት እያደረገ መሆኑን

አስታወቀ። ለዚህም ከዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅትና ከሩሲያ መዋለ ነዋይ መዳቢዎች ጋር በመስራት ላይ መሆኑን አስታውቋል። ኮሎምበስ ማቮንጋ ከሀራሬ በላከው ዘገባ እንዳለው ዚምባብዌ እየደጋገመ የሚከሰተው ድርቅ ከውሃ የሚመነጨውን የኤሌክትሪክ ኃይል እያዳከመው በመሆኑ ከነፋስና ከፀሐይ ኃይል በርከት አድርጋ ለማመንጨት የምትችልበትን መንገድ

በማጥናት ላይ ነች። ለዛሬ የአፍሪካ ንክር ርዕሶች የመረጥነው ዘገባ ነው። ቆንጅ ይታየ ታቀርበዋለች። ኤድጋር ሞዮ የዚምባብዌ የኃይልና የኤሌክትሪክ ኃይል ልማት ሚኒስትር ናቸው። ባለፈው ሐሙስ ለጋዜጠኞች በሰጡት ቃል በሀገሪቱ ያለውን የኤሌክትሪክ ኃይል እጥረት ለመቅረፍ የኒውክሌር ኃይል ማመንጫ ለመገንባት መንግስታቸው እየተንቀሳቀሰ መሆኑን አሳውቀዋል።

ትናንሽ ማመንጫዎችን በመጠቀም የኒኩሌር ኃይል ለማመንጨት እንፈልጋለን። ሩሲያ ውስጥ ካሉ በኒኩሌር ኃይል ዙሪያ የሚሰሩ ተቋማት ጋር በመተባበር በመስራት ላይ ነን። ከዓለም አቀፉ የአቶሚክ ኃይል ድርጅት ጋርም በጣም በቅርበት በመስራት ላይ ስንሆን ምን እንደምንፈልግ አሳውቀናቸዋል። እነሱም ቀስ በቀስ የምንፈልገው ቦታ እንድንደርስ ሊረዱን ፈቃደኝነታቸውን ገልጸውልናል።

ጆሴፍ ሲግል ቢሮ ዋሽንግተን በሆነው የአፍሪካ ስትራቴጂያዊ ጥናቶች ማዕከል የምርምር ዳይሬክተር ናቸው። የኒውክሌር ኃይል ማመንጫ መገንባት ብዙ ወጪ የሚጠይቅና ውስብስብ መሆኑን ይናገራሉ። በዚህም ምክንያት ነው አሉ፣ እንደ ደቡብ አፍሪካ ና ግብጽ የመሳሰሉ ሀገሮች የሩሲያን እርዳታ የሚፈልጉት።

ይህ ስምምነት የሚጠይቀው ወጪ ለኢኮኖሚያቸውና ለሕብረተሰባቸው ከሚሰጠው ጥቅም በላይ ነው ብለው የሚከራከሩ የምጣኔ ሀብት አዋቂዎች አሉ። መርሃ ግብሮች በሚገነቡበት ሀገርና ሩሲያኑ ለግንባታ ስራው በሚመድቧቸው ተቋማትም ውስጥ ሙስና ይፈጠራል የሚል ስጋት አለ። የኋላ የኋላ ደግሞ መሰረተ ልማቱን የሚገነባውና ወጪውን የሚከፍለው የሀገሪቱ ሕዝብ ነው። ዚምባብዌ እንደ አውሮፓውያን አቆጣጠር እስከ 2035 ዓ ም ባለው ጊዜ ውስጥ የኤሌክትሪክ ኃይል የማመንጨት አቅሟን

ወደ 400 ሜጋዋት ለማሳደግ ሀሳብ እንዳላት ትናገራለች። አንዳንድ ጊዜ በቀን ውስጥ እስከ 18 ሰዓት ሊደርስ የሚችለውን የኤሌክትሪክ መቆራረጥ ለማስወገድ ተስፋ ታደርጋለች። ሀገሪቱ ያለባት የኤሌክትሪክ ኃይል ችግር የተለመደውን አይነት የኒውክሌየር ኃይል ማመንጫ መጠቀም አለባት ማለት እንዳልሆነ የሚናገሩት ጆሴፍ ሲገል መንግስቱ ለዘለቄታው የሚያመጣውን ጉዳትና የፍሳሽ አወጋገዱንም ጭምር

ሊያስብበት እንደሚገባ አመልክተዋል። በሀገራችሁ የሚገነቡ የኒውክሌር ኃይል ማመንጫዎች ለበርካታ አስር ዓመታት እየሰሩ የሚዘልቁ መሆናቸውን ማወቅ ያስፈልጋል። አብሯችሁ የሚሰራው አጋራችሁ ለጋራ ጥቅም አብሯችሁ ለመስራት የምትተማመኑበት እውነተኛ አጋር መሆን አለበት።

ስለዚህ ግልጽነት ወሳኝ ነው። ሌላው መታየት ያለበት ደግሞ የቆሻሻ አወጋገዱ ጉዳይ ነው። ይህ ሁልጊዜም አሳሳቢ ጉዳይ ነው። መርዛማው ሬዲዮ አክቲቭ ፍሳሽ በስብሶ ለህብረተሰቡ የጤና አደጋ የማይደቅንበት ደረጃ እስከሚደርስ አስር ሺህ ዓመታት ገደማ ይወስዳል። በመጨረሻ ከኒኩሌር ኃይል ጋር ተያይዞ የሚመጣው ትልቅ የደህንነት አደጋ መኖሩን አጉልቼ ላሳስብ እወዳለሁ። የዚምባብዌ የኃይል ልማት ሚኒስትር በሰጡት ጋዜጣዊ ጉባኤ ላይ የተካፈሉት የሚኒስቴሩ ዋና ጸሐፊ ግሎሪያ ማጎምቦ በበኩላቸው

ሀገራቸው እየተደጋገመ በሚከሰተው ድርቅ የተነሳ ከውሃ ኃይል ምንጭ የተለዩ ታዳሽ የኃይል ምንጮችን ለማበርከት እቅድ እንዳላት ጠቅሰዋል። ከውሃ በሚገኝ ብቻ ሳንወሰን ከሌሎችም እንደ ፀሐይ ኃይል ካሉት ታዳሽ ምንጮች የምናገኘውን ኃይል መጠን ለማበርከት እንፈልጋለን። የንፋስና የትናንሽ የውሃ ኃይልም

ማመንጫዎችን በብዛት ጥቅም ላይ እያዋለን አይደለም። ስለዚህ ከእነዚህ ማመንጫዎች እንደ አውሮፓ አቆጣጠር እስከሚቀጥለው 2030 ድረስ 20 ሜጋዋት ኃይል ለማመንጨት እያሰብነን። ዚምባብዌ አሁን ያላት የኤሌክትሪክ ኃይል ማመንጨት አቅም 2600 ሜጋዋት ገደማ መሆኑን የሀገሪቱ መንግስት ይናገራል። ሆኖም በየቀኑ የምታመርተው መጠን የዚያን ግማሽ ገደማ ነው።

በመሆኑም የኒውክሌር የኃይል ማመንጫና ሌሎችም ታዳሽ የኃይል ምንጮችን በይበልጥ መጠቀሙ አሁን ያለውን የአቅርቦት ችግር ያሻሽለዋል ብሎ መንግስቱ ተስፋ ያደርጋል። የሰኞ ምሽት የአፍሪካ ነክ ርዕሶች መሰናዶን ነበር የሰማችሁት። ወደ ተከታዩ ዘገባችን ስናልፍ ሊጠናቀቅ

ጥቂት ቀናት ከሁለት ቀናት ያነሰ ጊዜ የቀሩትን ተሰናባችሁን የአውሮፓውያን 2024 ዓ ም ዓለም አቀፍ ሁኔታዎችን የሚዳስስ ዘገባ ነው። ቀጠው።

የአውሮፓውያኑ 2024 በታሪክ ታይቶ በማያውቅ መልኩ ከ ስልሳ በላይ ሀገሮች ምርጫ ያካሄዱበት አመት ነበር። ምርጫዎቹን ተከትሎ ከድምፅ አሰጣጥና የምርጫ ውጤቶች ጋር የተያያዙ ከ ስልሳ በላይ ተቃውሞዎች መቀስቀሳቸውም የተስተዋለበት አመት ነበር ያለፈው

2024 ስመኝሽ የቆየ በ2024 ውስጥ ከተከሰቱ ዓለም አቀፍ ጉዳዮች የተወሰኑትን ዳሳ በተከታዩ ዘገባ ወደ ኋላ መለስ አድጋ ታስቃኘናለች። የአውሮፒያኑ አቆጣጠር 2024 የጀመረው ባልተለመዱና ባልተጠበቁ ፖለቲካዊ ክስተቶች ነው። ከጅምሩ አዲሱን አመት ለመቀበል

ዓለም ትኩረቱን በበዓሉ ዝግጅት ላይ ባደረገበት ዕለት ኢትዮጵያ የባህር በር የምታገኝበት የመግባቢያ ሰነድ ከሶማሌላንድ መሪዎች ጋር መፈራረሟን አስታወቀች። በወቅቱ ለ50 ዓመት የሚዘልቅ ሊዝና እየታደሰ እንደሚቀጥል የተገለጸው ስምምነት ከባህር በር በተጨማሪ ኢትዮጵያ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑ ተገልጾ ነበር።

ሶማሌላንድ በበኩሏ በምትኩ ኢትዮጵያ ዓለም አቀፍ እውቅና ልትሰጣት መስማማቷን አስታውቃ ነበር። ወዲያውኑ ግን የሶማሌላንድ ግዛት የአስተዳደሯ አካል መሆኑን የምትገልጸው ሶማሊያ ስምምነቱ ሕጋዊ መሰረት የሌለውና ሉዓላዊነቷን እንደሚዳፈር በመግለጽ ተቃውሞዋን አሰማች።

በሶማሊያ የሚንቀሳቀሰውን አልሻባብ ለመዋጋት በሀገሯ የሚገኙ ወታደሮችም ለቀው እንዲወጡ እንደምታደርግ ምዛተች። በዚህ ምክንያት በ2024 በአፍሪካ ቀንድ የቀውስ ስጋት የፈጠረውን ይህን ውጥረት ለማርገብ ቀጠናዊና ዓለም አቀፋዊ ጥረቶች የተካሄዱበት ዓመት ሆኖ አልፏል። በዓመቱ መገባደጃ ላይም በቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን አደራዳሪነት

ኢትዮጵያና ሶማሊያ ከሶማሌላንድ ጋር በተፈረመው የመግባቢያ ስምምነት ምክንያት ለአንድ ዓመት ገብተውበት የነበረውን ዲፕሎማሲያዊ ውዝግብ ለማቆም ስምምነት ማድረግ ችለዋል። ውጥረቱ ግን ሙሉ ለሙሉ አልበረደም። ይህን ውጥረት አስመልክቶ በወቅቱ ያነጋገር ናቸው በዓለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር ኒኮላስ ዴሎይን

ዓለም አቀፍ ተቋማት በሁለቱ ጎረቤት ሀገራት መካከል የተፈጠረውን ችግር ለማርገብ የሚኖራቸው ሚና ወሳኝ መሆኑን አብራርተው ነበር። እንደማስበው በእነዚህ አይነት ሁኔታ ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው

ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው። በ2024 መግቢያ የዓለም ትኩረት የሳበው ሌላው ጉዳይ ኢትዮጵያ፣ ኢራን፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስ

በመልማት ላይ ያሉ ሀገሮች የመሰረቱትን ብሪክስ የተሰኘ ቡድን መቀላቀላቸው ነው። የምዕራባውያን ሀገሮች እንደ ዓለም አቀፉ የገንዘብ ተቋምና የዓለም ባንክ የመሳሰሉ ለመንግስታት ብድር የሚሰጡ ጠቃሚ ዓለም አቀፍ ተቋማት ላይ ያላቸው ጫና የወለደውን ይህን ቡድን ኢትዮጵያ የተቀላቀለችውም በፖለቲካዊና ኢኮኖሚያዊ ጫናዎች ምክንያት መሆኑን በኢትዮጵያ የኢኮኖሚ ባለሙያዎች ማህበር

የምርምርና ፖሊሲ ትንተና ዳይሬክተር እንዲሁም የምጣኔ ሀብ ተመራማሪ ዶክተር ደግዬ ጎሹ አመልክተው ነበር። ኢትዮጵያ ብሪክስ እንጆይን ያደረገችው ለምንድን ነው? የኢኮኖሚ እና የፖለቲካ ማዕቀብ ስለበዛባት ነው የሚሉት አብዛኞቹ ናቸው። ወደ 49 በመቶ የሚሆኑት በዚህ ነው የሚያምኑት። አሁን በገጠማት ወቅታዊ ፖለቲካዊና ኢኮኖሚያዊ ችግር ነው ብለው ነው ኤክስፐርቶች የሚያምኑት ባለሙያዎች። የአባላት ቁጥሩ ዘጠኝ የደረሱት ብሪክስ በዚህ ዓመት የተለያዩ ጉባኤዎችን ያካሄደ ሲሆን

በሀገራቱ መካከል በሚደረጉ የንግድ ልውውጦች ብሔራዊ ገንዘባቸውን እንዲጠቀሙ የሚያስችል አሰራር ለመፍጠር በመስራት ላይ መሆናቸውንም

በዚህ እየተገባደደ ባለው አመት አስታውቀዋል። የአውሮፓውያኑ 2024 ኢትዮጵያን ጨምሮ ሶማሊያና ኤርትራ በሚገኙበት የአፍሪካ ቀንድ እየተባባሰ ከሄደው ዲፕሎማሲያዊ ውጥረት በተጨማሪ በሀገር ውስጥና የፖለቲካ አለመረጋጋቶች የቀጠሉበት እንዲሁም አዳዲስ የእርስ በርስ ግጭቶችም የተፈጠሩበት አመት ነበር። ከቀጠናው ወጣ ሲል ደግሞ በሰሜን ምስራቅ በምትገኘው ሱዳንም

በሀገሪቱ ጦር ሰራዊትና በፈጥኖ ደራሹ ኃይል መካከል የሚካሄደው ጦርነት በዚህ ዓመት አንደኛ ዓመቱን አስቆጥሮ ቀጥሏል በዋና ከተማዋ ካርቱም ጨምሮ በዳርፉር ኮርዶፋንና ሌሎች ክልሎች ከባድ ውጊያዎች ተካሂደዋል ለ ለሀያ ወራት በሱዳን የዘለቀው ይህ አስከፊ ጦርነት እስከ ዛሬ ከተመዘገቡት ሁሉ ትልቁ ሰብአዊ ቀውስ ሆኖ መመዝገቡን የዓለም ነፍስ አድን ኮሚቴ ያስታወቀ ሲሆን

ከ11 ሚሊዮን በላይ ዜጎች በሀገር ውስጥና በውጭ ሀገራት መፈናቀላቸውን የመንግስታቱ ድርጅት ገልጿል። የረሃብ ክትትል ኮሚቴ በሚል የሚታወቀው ተቋም ከሳምንታት በፊት ይፋ ባደረገው ሪፖርትም ከበባ ውስጥ ባለችው የሰሜን ዳርፉር መዲና አልፋሽር ውስጥ በሚገኙ ሁለት መጠለያዎች፣ እንዲሁም በደቡብ ኮርዶፋን ግዛት በሚገኙ ሌሎች ሁለት አካባቢዎች ረሃብ መስፋፋቱንም አስታውቋል።

ወደ 26 ሚሊየን የሚጠጋ የሱዳንን ሕዝብ ለከባድ ረሃብ ያጋለጠውን አስከፊ ቀውስ ለማርገብ የሶማሊያ፣ ኢትዮጵያ፣ ኬንያ ና ዩጋንዳ መሪዎች የሚገኙበት ስብስብ ስብሰባ አካሂዶ ነበር። በመስከረም ወር በኒውዮርክ የተካሄደው 79ኛው የዓለም መሪዎች ጉባኤ አጀንዳ ከነበሩ ርዕሶች አንዱም ይኸው የሱዳን ቀውስ ነው። ሆኖም የሱዳን እርስ በርስ ጦርነት መቋጫ ሳያገኝ ዓመቱ ተገባዷል።

በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በአፍሪካም ሆነ በዓለም አቀፍ ደረጃ የተካሄዱ ጥረቶች ለምን እንዳልተሳኩ ለአሜሪካ ድምጽ ይህን ብለው ነበር። በሱዳን የውስጥ የፖለቲካዊ ቀውስ ውስጥ በአፍሪካ ቀንድ ቀጣና ውስጥ ትልቅ ፍላጎት ብሔራዊ ፍላጎት እና ጥቅማቸውን ለማስከበር የሚንቀሳቀሱ ከአካባቢው ወጣ ያሉ በአካባቢም ያሉ ሀገራት ፍላጎት መኖር

ይመስለኛል የሰላም ማምጣት የማውረድ ሂደቱን በተሳካ ሁኔታ ለማድረግ እንደ እንቅፋት ሆኖ የሚታዩ በአካባቢው ሊፈጥሩ የሚችሉ ቀጣይ ስጋቶችን ለማቆም አለመቻላቸው አንዱ ትልቅ ነው ብዬ አስባለሁ። ሁለት ሺህ ሀያ አራት ከሱዳን በተጨማሪ በሌሎች የአፍሪካ ሀገራትም ቀውሶች፣ ጥቃቶች እና ፖለቲካዊ አለመረጋጋቶች ተስተናግደውበታል።

ለምሳሌ በየካቲት ወር በሰሜናዊ ቡርኪና ፋሶ በሚገኙ ሶስት መንደሮች ላይ የእስላማዊ ጽንፈኛ ኃይሎች ባደረሱት ጥቃት ከ170 በላይ ሰዎች ተገድለዋል። መጋቢት ወር ላይም በሰሜን ምዕራብ ናይጄሪያ ታጣቂዎች በአንድ ትምህርት ቤት ላይ ወረራ አካሄደው 280 ተማሪዎችን አግተው መውሰድ ችለዋል ይህም እንደ አውሮፓውያን አቆጣጠር በ2014

የቦኮ ሀራም ታጣቂዎች ከቺቦክ መንደር በመቶዎች የሚቆጠሩ ልጃገረዶችን ካገቱበት ጊዜ አንስቶ ከናይጄሪያ ትምህርት ቤቶች የታገቱ ተማሪዎች ብዛት ከ1400 እንዲበልጥ አድርጎታል። የኔዘርላንድ የጥናት ተቋም የሆነው ክሊንዳል ኢንስቲትዩት

አደገኛ የሆኑ ግንኙነቶችን አስመልክቶ ግንቦት ወር ላይ ይፋ ባደረገው የጸጥታ ሪፖርት ታጣቂዎች ከሳል ቀጠና በባህር ዳርቻ ወደሚገኙ የበለጸጉ ሀገራት እየፈለሱ መሆኑንም አመልክቷል። የኢኮኖሚ እድሎችና ከፍተኛ የድህነት ደረጃ ታጣቂዎች በቀጠናው በቀላሉ ሰዎችን እንዲመለምሉና ራሳቸውን እንዲያሳድጉ አስተዋጽኦ እያደረገ መሆኑንም ሪፖርቱ ጨምሮ ገልጿል።

የጸጥታ ተንታኝ የሆኑት ቺዲ ኦሜጄ ይህ ሁኔታ ሳይታወቅ የተከሰተ ጉዳይ አይደለም ይላሉ። ይህ ሁኔታ መፈጠሩ የሚያስደንቅ ጉዳይ አይደለም፣ ምክንያቱም ድንበሮቻችን በቀላሉ ዘልቀው ሊገቡባቸው የሚችሉ መሆናቸው ይታወቃል። እኔ እንደሚመስለኝ በሳህል በኩል እየገቡ የሚገኙት በዋናነት ለኢኮኖሚ ፍላጎት ነው። በርዕዮተ ዓለም ዓላማ ላይ የተመሠረቱ ናቸው ብዬ አላስብም። ነገር ግን ሁኔታው እጅግ አስጨናቂ አሳሳቢና አስፈሪ ነው።

የሰሐራ በረሃን አብዛኛውን ክፍል የሚሸፍነው የአፍሪካ ሳህል ቀጠና የዓለም አቀፍ አሸባሪዎች ማዕከል መሆኑን የዓለም ሽብርተኝነት መረጃ ጠቋሚ እንደ አውሮፓውያን አቆጣጠር በ2023 ያወጣው መረጃ ያሳያል። ከቅርብ ዓመታት ወዲህ በቀጠናው የተካሄዱት መፈንቅለ መንግስቶችም የአካባቢውን የጸጥታ ሁኔታ እና ለታጣቂዎቹ ይሰጡ የነበሩ ምላሾችን ክፉኛ እንደጎዱት ባለሙያዎች ይናገራሉ። ይህም በ2024 ተባብሶ ቀጥሏል።

ከአፍሪካ ጉር ወጣ ስንል ደግሞ 2024 በዋናነት በዩክሬን፣ በጋዛ፣ በሊባኖስ እና በቅርቡ ደግሞ በሶሪያ የተደረጉ ጦርነቶች የተሞላ ነበር። በተለይ በዓመቱ መገባደጃ በሶሪያ የተደረገው ውጊያ ሀገሪቱን ከግማሽ ምዕት ዓመት በላይ ላስተዳደረው የአሳድ ቤተሰብ አገዛዝ ውድቀት ሆኗል። እንደ አውሮፓውያን አቆጣጠር በጥቅምት 2023

የሐማስ ታጣቂ ቡድን በእስራኤል ላይ የደረሰውን ጥቃት ተከትሎ ከአንድ ዓመት በላይ በጋዛ ባደረገችው ዘመቻ ከ45,000 በላይ ፍልስጤማውያን መገደላቸውን የተባበሩት መንግስታት ድርጅት የጋዛ ጤና ሚኒስቴርን ጠቅሶ ዘግቧል። እንደ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዋች ያሉ ዓለም አቀፍ የሰብአዊ ተቋማትም እስራኤል ጋዛ ውስጥ በፍልስጤም ሕዝብ ላይ የዘር ማጥፋት አድራጎት ፈጽማለች ሲሉ

በጦር ወንጀልና በሰው ልጆች ላይ በሚፈጸሙ ወንጀሎች ከሳዋታል። በ2024 መጀመሪያ ጥር ወር ላይ ደቡብ አፍሪካ ተመሳሳይ ወንጀሎችን ጠቅሳ እስራኤልን ባለም አቀፉ የወንጀል ፍርድ ቤት ከሳ ነበር። ክሱን የተቀበለው ፍርድ ቤቱም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ፣ የቀድሞ የመከላከያ ሚኒስትራቸው ዮአፍ ጋላንትና የሐማስ ባለሥልጣናትን በጦር ወንጀሎች በመክሰስ የእስር ማዘዣ አውጥቶባቸዋል።

ጎን ለጎን እስራኤል በጋዛ የጀመረችውን ጥቃት አጠናክራ በመካከለኛው ምስራቅ ወዳሉ ሌሎች ሀገራት ፊቷን ያዞረችውም በዚሁ ዓመት ነው። በሩሲያና በዩክሬን መካከል የሚካሄደው ጦርነትም ያላሸናፊና ያለተሸናፊ በ2024ም ቀጥሏል። 2024 በአብዛኛው በጦርነቶች መፈናቀሎች፣ ረሃብና የአየር ንብረት ቀውስ በደቀናቸው ፈተናዎች ይሞላ እንጂ ሙሉ ለሙሉ ግን የጨለማ አልነበረም።

በየካቲት ወር አንድ ወር ለተጠጋ ጊዜ የተካሄደው የአፍሪካ ሀገራት የእግር ኳስ ዋንጫ ፍልሚያ የብዙ ኳስ አፍቃሪያንን ቀልብ የሳበ ሆኖ አልፏል። በሐምሌ ወር በፓሪስ የተካሄደው የበጋ ኦሎምፒክስ ፉክክርም ዓለምን ያስደመሙ አስደናቂ የአትሌቲክስ ትዕይንቶች የታዩበት ሆኖ የተጠናቀቀውም በተሰናባቹ 2024 ነበር። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

የተከበራችሁ አድማጮች፣ የሰኞ ምሽት የመጨረሻው ዘገባችን ሳምንታዊ ስፖርት ነው። ሀብታሙ ስዩም በአጫጭር የስፖርት መሰናዶ ለጥቂት ደቂቃዎች አብራችሁ ይቆያል።

በዩናይትድ ስቴትስ አትላንታ ግዛት የሚገኙ እውቅ የስፖርት ቡድኖች የግዛትቱ የቀድሞ አስተዳዳሪ የስፖርት ዘርፉ ደጋፊ ለነበሩት በትናንትናው ዕለት ከዚህ ዓለም በሞት ለተለዩት የቀድሞው የአሜሪካ ፕሬዚደንት ጂሚ ካርተር አክብሮታቸውን ገልጸዋል። እውቁ አትላንታ ፋልከንስ የእግር ኳስ ቡድን ትናንት የነበረውን ግጥሚያ ከመጀመሩ በፊት የህሊና ጸሎት ስነ ስርዓት አከናውኗል። የቡድኑ ባለቤት አርዘር ብላንክ በመቶ ዓመታቸው ከዚህ ዓለም በሞት የተለዩትን ጂሚ ካርተርን ታላቅ አሜሪካዊ፣ ኩሩ የጆርጂያ ሰው እንዲሁም ወነ የቀስቃሽ ዓለም አቀፍ ሰብዓዊ ተግባር ከዋኝ ሲሉ ሞግሰዋል

ተደርጓቸዋል። እውቁ የቅርጫት ኳስ ቡድን አትላንታ ሀውክስ ቡድን በበኩሉ ካርተርን የጆርጂያ ግዛት ሁለንተነ መልካም ነገሮችን ይወከሉ ሲል በመልካሙ አንስቷቸዋል። ካርተር በጣም የታወቀው የአትላንታ ብሬቭስ ቤዝቦል ቡድን ደጋፊ ነበሩ። ከባለቤታቸው ሮዛሊን ጋር ለብዙ አስርት ዓመታት የቡድኑን ጨዋታዎች ተከታትለዋል። ጥቅምት ላይ መቶኛ መቶን ያከበረው ቡድን ትናንት እሁድ ባተመው የሐዘን መግለጫ ላይ ካርተር ሀገራቸውንና የመጡበትን ግዛት በክብር አገልግለዋል ብሏል።

ሃንክ አሮን በ1974 የአውሮፓውያኑ ዘመን በስፖርቱ ዘርፍ አዲስ ክብረወሰን ሲያስመዘግብ እሳቸው በዚያው ሜዳ ነበሩ። በ1995 የአውሮፓውያኑ ዘመን የዓለም የቤዝቦል ዋንጫን የመጀመሪያ ኳስ ወርወር ያስጀመሩትም እሳቸው ነበሩ። ጂሚ ካርተር የእጅ ኳስ፣ የሩጫ፣ የቴኒስና ና የመኪና ሽቅድድም ስፖርቶች አፍቃሪም ነበሩ። ዘገባው የአሶሼትድ ፕሬስ ነው።

የቀድሞው የሩሲያ ብሔራዊ ቡድን ተጫዋች አሌክሲ ቡጋይቭ ዩክሬን ውስጥ በቀጠለው ጦርነት መገደሉ ተሰምቷል። በዩሮ 2004 የሩሲያ ቡድንን ተቀላቅሎ የተጫወተው ቡጋይቭ 43 ዓመቱ ነበረ። የተጫዋቹን ሞት አባቱና ወኪሉ ያረጋገጡ ሲሆን በዩክሬን የቀጠለው የጋለ ጦርነት የተጫዋቹን አስክሬን አግኝቶ ለቀብር ለማብቃት በእጅጉ አስቸጋሪ እንዳደረገው ተናግረዋል። ቡጋይቭ በመስከረም ወር ባደንዛዥ እጽ ማዛወር ወንጀል ተከሶ የ9 ዓመት ከ6 ወር እስራት ተላልፎበታል። ሆኖም የሩሲያ ጦርን ተቀላቅሎ ወደ ዩክሬን ለመዝመጥ በመስማማቱ

ወደ ጦራው ድማ ቅንተዋል። ሩሲያ እስረኞችን ለጦርነት እንደምትመለምል በተደጋጋሚ መዘገቡ አይዘነጋም። ቡጋይቭ የተጫዋችነት ዘመኑን በ29 ዓመቱ ከመደምደሙ በፊት ለሩሲያውያኑ የእግር ኳስ ቡድኖች ቶርፒዶና ሎኮሞቲቭ ተጫውተዋል። ዘገባው የሮይተርስ ነው።

የአምስት ጊዜ የዓለም ቼዝ ጨዋታ ቻምፒዮን ማግነስ ካርልሰን ከአለባበስ ጋር በተገናኘ በተፈጠረ አለመግባባት ኒውዮርክ ላይ እየተካሄደ ከሚገኘው የዓለም ፈጣንና ድንገቴ ቼዝ ቻምፒዮንሽፕ አቋርጦ ከወጣ በኋላ እንደሚመለስ ተሰምተዋል። ካርልሰን በጂንስ አለባበስ ውድድር ላይ መሳተፍ እንደማይችል ከተነገረው በኋላ ካዘጋጁ ተቋም ጋር መግባባት ተስኖት ዓርብ ዕለት ውድድሩን አቋርጠዋል። ካርልሰን ውድድሩን ላለመቀጠል ከወሰነ በኋላ ግን ከዓለም አቀፉ የቼዝ ፌዴሬሽን ፕሬዚደንት አርካዲ ደቮረኮቪች እና

ከዋናው የገንዘብ ደጋፊ ጋር ከተነጋገረ በኋላ መመለሱን አረጋግጠዋል። ውዝግብ ቢኖርም የተከበራቸው አድማጮች፣ ለምሽቱ የተያዘው ሰዓታችን ተጠናቀቀ። ዝግጅቶቻችንን ከስቱዲዮ በመሆን ሳቀርብላችሁ ወይም ሳስተናግዳችሁ ያመሻውት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ መርተዋለች። በነገው ምሽት መደበኛ ዝግጅታችን እንገናኛለን። እስከዛው በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰላም፣ በደህና እደሩ።